የአሜሪካ ድምፅ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 23 2017 ዓ ም ዝግጅታችን ጀመረ። በአድዋ ከተማ አንዲት ታዳጊን አግተው በመግደል ጥፋተኛ የተባሉ ሁለት ተከሳሾች የሞትና የእድሜ ልክ እስራት ተፈረደባቸው። ማህሌት ጎበዝ ተማሪ ነበረች። በእነዚህ እህት ወንድሞቻቸውን በሚገድሉ ክፉ ሰዎች ተገድላለች። የዛሬውን የፍርድ ቤት ውሳኔ በበጎ ነው የምንቀበለው። አንደኛና ሁለተኛ ተከሳሽ ተብለው ተለይተዋል። የሠሩት ተግባር ተመሳሳይ ቢሆንም እንኳን ፍርድ ቤቱ ግራ ቀኝ ክርክሩን ተመልክቶ አንደኛ ተከሳሽ በሞት ሁለተኛው ደግሞ በዕድሜ ልክ እስራት እንዲቀጡ ወስኗል። የሰማችኋቸው የታዳጊ መሀሌት ወላጅ አባት አቶ ተክላይ ግርማይ ናቸው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። አቶ ታዬ ደንዳ በዋስ እንዲለቀቁ ሰበር ሰሚ ችሎት ወስኗል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናምሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ኤደን ገረመው እዚህ አጠገቤ ትገኛለች፣ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትሆኑ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡ ዜናዎች ወደ በድጋሜ እንደምናመሽታችኋል በእስር ላይ ያሉት የኢትዮጵያ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንድአ በዋስ እንዲለቀቁ መወሰኑ በአድዋ ከተማ አንዲት ታዳጊን አግተው በመግደል ጥፋተኛ የተባሉ ሁለት ተከሳሾች ሞትና እድሜ ልክ እስራት መፈረዱ በጊኒ በስታዲየም በተነሳ ግጭት 56 ሰዎች መሞታቸው የሊባኖስ ባለስልጣናት እስራኤል ደቡብና ምስራቅ ሊባኖስ ላይ ጥቃት ፈጽማለች ማለታቸው ባይደን በወንጀል ለተከሰሱት ልጃቸው ለሀንተር ይቅርታ አደረጉት የሚሉትና ሌሎች ዜናዎችን ወደ እናንተ እናደርሳለን። የፌዴራል ጠቅላይ ፍርድ ቤት ሰበርሰሚ ችሎት የቀድሞ የሰላም ሚኒስትር የሆኑትን ድኤታ አቶ ታዬ ደንዳ በዋስ እንዲለቀቁ በይኗል። የተከሳሹ ባለቤት ወይዘሮ ስንታየው አለማየው ችሎቱ አቶ ታዬ በ በሀያ ሺህ ብር የገንዘብ ዋስ ወይም በሰው ዋስ እንዲፈቱ መወሰኑን ተናግረዋል። በሌላ የፍርድ ቤት ዘገባ ደግሞ በአድዋ ከተማ አንዲት አዳጊን አግተው በመግደል ጥፋተኛ የተባሉ ሁለት ተከሳሾች ሞትና እድሜ ልክ እስራት ተፈርዶባቸዋል። ትግራይ ክልል ውስጥ አድዋ ከተማ አንዲት አዳጊን አግተው በመውሰድ ግድያ የፈጸሙት ሁለት ተከሳሾች ጥፋተኝነታቸው በፍርድ ቤት ተረጋግጦ አንደኛው በሞት ሌላኛው ደግሞ በእድሜ ልክ እስራት እንዲቀጡ ዛሬ ኅዳር 23 ቀን 2017 ዓ.ም የዋለው ችሎት መወሰኑ ተነግሯል። አድማጮችና ተመልካቾቻችን የነዚህ ዜናዎች ዝርዝር ወደ በኋላ ላይ የሚቀርብ ይሆናል። በጊኒ ስቴዲየም ውስጥ በተነሳ ግጭት ሀምሳ ስድስት ሰዎች ሞቱ። በጊኒ ከናክሪ ይካሄድ በነበረ የእግር ኳስ ጨዋታ መካከል በተነሳ ግጭት ሀምሳ ስድስት ሰዎች በመረጋገጥ ህይወታቸው ሲያልፍ ከአስር በላይ የሚሆኑ ሰዎች መጎዳታቸውን ባለስልጣናት ተናግረዋል። የጊኒው ጠቅላይ ሚኒስትር አማዱ አውሪባህ ትላንት ማምሻውን በኤክስ ማህበራዊ ድረገጽ ላይ በንዝ ኮሬ ከተማ በላቤና ንዝ ኮሬ ቡድኖች መካከል በተካሄደው የሀገር ውስጥ ጨዋታ እሁድ ዕለት ከሰዓት መረጋገጡ መከሰቱን ተናግረዋል። የሀገር ውስጥ መገናኛ ብዙሃን ረብሻው የተጀመረው አከራካሪ የሆነ ፍጹም ቅጣት ምት መሰጠቱን ተከትሎ የተበሳጩ ደጋፊዎች ወደ ሜዳ ጥሰው በመግባታቸው መሆኑን ዘግበዋል። ባለስልጣናት እሁድ እለት ለተከሰተው መረጋገጥ ምክንያት የሆኑ ሰዎች ላይ ምርመራ መጀመራቸውን አስታውቀዋል። የሊባኖስ ባለስልጣናት እስራኤል ደቡብና ምስራቅ ሊባኖስ ላይ ጥቃት መፈጸሟን ተናገሩ። የሊባኖስ የጤና ጥበቃ ሚኒስቴር ሰኞ እለት እስራኤል ዛሬ ሰኞ በደቡባዊ ሊባኖስ የፈጸመችው ጥቃት አንድ ሰው መገደሉን የሊባኖስ የጤና ጥበቃ ሚኒስቴር ተናገረ። በተያያዘ ዜናም እስራኤል በምስራቃዊ የሀገሪቱ ክፍል በፈጸመችው ጥቃት አንድ ወታደር መቁሰሉን የሊባኖስ ጦር ገልጿል። ስለ ጥቃቱ የእስራኤል መከላከያ እስካሁን ድረስ ምላሽ አልሰጠም። ጥቃቶቹ የደረሱት የህዝቦላ አጋር የሆነው ሀማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ አስራ አራት ወራት የቀጠለውን ጦርነት ለማስቆም እስራኤልና ህዝቦላ ካደረጉት የተኩስ አቁም ስምምነት በጥቂት ቀናት ተከትሎ ነው። ሀማስ በጥቃቱ አንድ ሺ ሁለት መቶ የሚጠጉ ሰዎችን ገድሎ ሁለት መቶ ሀምሳ ያህሉን ያገተ ሲሆን እስካሁን ድረስ በጋዛ ሰርጥ ውስጥ መቶ የሚጠጉ ታጋቾች ይገኛሉ። ከእነዚህ ውስጥ አንድ ሶስተኛ የሚሆነው አህዝ ሞተዋል ተብሎ ይታመናል። እንደ ኤሮፓውያን አቆጣጠር በጥቅምት 23 በሐማስ በተፈጸመው ጥቃት ታግቶ ተወስዷል ተብሎ የነበረው እስራኤላዊ አሜሪካዊ ወታደር ኦማር ኑትራ አሁን ላይ ተገድሏል የሚል እምነት መኖሩን የእስራኤል ባለስልጣናት አስታውቋል። የእስራኤል ጦር ከዚህ ድምዳሜ ላይ ለመድረስ ስላስቻለው አዲስ መረጃ ዝርዝር አልገለጸም። የእስራኤል ፕሬዚዳንት አይዛክ ሄርዞግ በሰጡት መግለጫ የሀገሪቱ ህዝብ ህዝብ ልብ ከኑትራ ቤተሰብ ጋር ነው ብለዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የኢራቅ ሚሊሻዎች መንግስት በአማጸያን ላይ የሚያካሄደውን አጸፋዊ ጥቃት ለመደገፍ በሱሪያ ተሰማርተዋል። በኢራን የሚደገፉት የኢራቅ ታጣቂዎች በሱሪያ መንግስት ትልቋን የአሌፖ ግዛት በያዙት ታጣቂዎች ድንገተኛ ግስጋሴ ላይ የሚካሄደውን የመልሶ ማጥቃት ዘመቻ ለመደገፍ ወደ ሶሪያ ዘምቷል ሲሉ አንድ የታጣቂዎቹን ባለስልጣንና የሶሪያ የጦርነት ተከታታይ አካል አመልክቷል። በጅሃዳዊው ሀያት ታህሪር አልሻም ቡድን የሚመሩት ሰርጎ ገቦቹ ባለፈው ሳምንት አሌፖ ላይ ከሁለት አቅጣጫ ጥቃት አድርሰው ወደ ገጠራማዎቹ ኢድሊብና ሀማ ግዛቶች ተሸጋግረዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ከሶሪያው ፕሬዚዳንት በሽር አሳድ ጋር ትላንት እሁድ ደማስቆ ላይ የተገናኙ ሲሆን ቴህራን ለሶሪያ መንግስት ሙሉ ድጋፍ እንደምታደርግ አስታውቀዋል። የውጭ ጉዳይ ሚኒስትሩ ትላንቱኑ በመቀጠል ከአማጽያኑ ዋና ደጋፊ ጋር ለመወያየት ወደ ቱርክ አንካራ ተጉዘዋል። መቀመጫውን በብሪታንያ ያደረገ የተቃዋሚዎች የሱሪያ የሰብአዊ መብት ተከታታይ ቡድን ወደ ሁለት መቶ የሚጠጉ ኢራቃውያን ታጣቂዎች በአነስተኛ የጭነት መኪናዎች ወደ ሱሪያ ማቅናታቸውን አስታውቋል። የሱሪያ ጦር የአማጽያኑን ጥቃት በመመከት በሚያካሄደው ውጊያ ለማገዝ አሌፖ ላይ ይሰፍራሉ ተብሎ እንደሚጠበቅም አክሎ አስታውቋል። ባይደን በወንጀል ለተከሰሱት ልጃቸው ለሃንተር ይቅርታ አደረጉ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በፌዴራል ፍርድ ቤት ሁለት ክሶች ለቀረቡባቸው ለልጃቸው ለሃንተር ባይደን ትላንት ውድ ይቅርታ አድርገውላቸዋል። ባይደን ከዚህ ቀደም ይህን መሰል እርምጃ እንደማይወስዱ ተናግሮ የነበረ ሲሆን ትላንት ባወጡት መግለጫ ለልጃቸው ምሕረት ያደረጉላቸው ሆነ ተብሎ ተነጥሎ ካለ አግባብ የቀረበ ክስ በመሆኑ ነው ሲሉ አስታውቀዋል። ተመራጩ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ድርጊቱን በፍትህ ላይ የተፈጸመ በደልና የፍትህ መዛባት ነው ሲሉ ተችተዋል። አድማጮች ለምሽቱ የያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ እየጋበዝኩ ወደ ስመኝሽ እመልሳችኋለሁ። ኤደንን፣ ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ኅዳር 23 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። እጅግ ከፍተኛ የሰውነት ክብደት የምንለው ኦቤሲቲ ከአንዳንድ በሽታዎች ጋር በተለይም ከስኳር በሽታ ጋር፣ ከደም ግፊት ጋር፣ እንዲሁም ከኮሌስትሮል ችግሮች ጋር ከዛም አልፎ ከልብ ህመም ጋር በእንቅልፍ ጊዜ ከሚኖር ያተነፋፍ ስርዓት ስሊፕ አፕኒያ የምንለው ጋር የሚያያዝ አሁን አሁን ደግሞ በጣም የምናየው የጉበት ስብ ፋቲ ሊቨር የምንለውን ማለት ነው ከዛ ጋር በጣም ተያያዥነት ከመኖሩ የተነሳ ህክምናው ላይ ትኩረት አግኝተዋል። የሰማችኋቸው እንግዳችን የውስጥ ደዌና ኢንዶክሪኖሎጂ የተሰኘ ልዩ ህክምና ባለሙያ የሆኑት ዶክተር አቤል ተካናቸው ናቸው። እጅግ ከፍተኛ የሰውነት ክብደት በጤና ላይ የሚያመጣውን ተጽዕኖ አስመልክቶ ሙያዊ ማብራሪያቸውን ሊያካፍሉን በሁለተኛው አጋማሽ ይመለሳሉ። ከአቀናባሪ ኤልያስ አስመረ ጋር ያስተናገድኳችሁ ማመሻው ስመኝሽ የቆየ ነኝ። የዌብና የማህበራዊ ድኅረ ገጽ ፕሮዲሰራችን አበባየው ገቢያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድታመሹ እጋብዛለሁ። አሁን ወደ ቀዳሚው ዘገባ ንለፍ። ትግራይ ክልል ውስጥ በአድዋ ከተማ አንዲት ታዳጊን አግተው በመውሰድ መግደላቸው በፍርድ ቤት ተረጋግጦ ጥፋተኛ የተባሉ ሁለት ተከሳሾች አንደኛው በሞት አንደኛው ደግሞ በዕድሜ ልክ እስራት እንዲቀጡ ዛሬ ኅዳር 23 ቀን 2017 የዋለው ችሎት ፈረደ። የዛሬውን የችሎት ውሎ የተከታተለው ሙልጌታ አጽብሃ ተጨማሪ አለው። በትግራይ ክልል ማዕከላዊ ዞን አድዋ ከተማ መጋቢት 10 ቀን 2016 ዓ.ም ከቤት ወጥታ የቋንቋ ትምህርት ወደምትከታተልበት ትምህርት ቤት በማምራት ላይ የነበረች አንዲት አዳጊ በተለምዶ ባጃጅ ተብሎ በሚጠራ ባለ ሶስት እግር ተሽከርካሪ በመጠቀም አግተው ወስዷታል፣ በኋላም ገድሏታል በሚል ክስ ቀርብባቸው ጉዳያቸው ሲታይ በነበሩ ተከሳሾች ላይ የፍርድ ውሳኔ ለመስጠት የመቀለ ዞን ፍርድ ቤት ዛሬ ሰኞ ህዳር 23 ቀን 2017 ዓ ም በዋለው ችሎት የፍርድ ውሳኔ አሳልፏል። የ16 ዓመት አዳጊ ማህሌት ላይ በመግደል ተከሰውና ጥፋተኛ ተብለው የፍርድ ውሳኔያቸው ለመጠባበቅ ለዛሬ ተቀጥረው ከነበሩ ሁለት ተከሳሾች አንደኛው የ24 ዓመት አውት ነጋሴ ሓጎስ ሞት ሲፈረድበት ሁለተኛው የ20 ዓመቱ ናሆም ፍጹም ኃይሉ ደግሞ በዕድሜ ልክ ጽኑ ሥርዓት እንዲቀጣ ተፈርዶበታል። ትግራይ ክልል ውስጥ ከዚህ ቀደም የሞት ቅጣት ውሳኔ የተላለፈው በጣም ጥቂት በሚባሉ ጉዳዮች ላይ መሆኑን ከክልሉ ፍትህ ቢሮ የተገኘው መረጃ ያሳያል። የመቅለ ከተማ አቃቢ የህግ ጽህፈት ቤት ባለሙያ አቶ ሐዱሽ አባዲ ለአሜሪካ ድምፅ እንደገለጹት ማህሌት አግተው የገደሉ ሰዎች ገንዘብ ከቤተሰብ ለመቀበል ብለው የፈጸሙት ነው ሲሉ ገልጸዋል። ሁለቱ ተከሳሾች ወንጀል ከመፈጸማቸው አስቀድሞ ሁለት ሳምንት በፊት በፊት ገንዘብ የሚያገኙበት ነው የተወያዩት። ከተወያዩ በኋላ የአቶ ተክላይ ግርማይ ልጅ የሆነችው ማሌት ተክላይ እንዲያግቷት እና ለሱ አግተው ብር እንዲጠይቅ ነው የተስማሙት። ከዛ በኋላ በመጋቢት አስር 2016 ዓ ም ከሰዓት በኋላ 11 ሰዓት አካባቢ ወደ ቋንቋ ትምህርት ቤት እንድትማር በምትሄድበት ጊዜ ሁለተኛ ተከሳሽ በሚያሽከርክራት ባጃጅ እንድትሳፈር አድርገዋል። አንደኛ ተከሳሽ ደግሞ ያው መንገድ ላይ በመቆየት ያው ሁለት ሁለቱ ባጃጅ ላይ አሳፍረው ወደ ሰው የሌለው ቤት ወስደው ነው ቤተሰብ ጠይቀው እንዲከፈላቸው ጠይቀው ያው ስላልተከፈላቸው ነው ይገደሏል። በዛ ሰዓት ሌሊት መጋቢት አስር 2016 ከምሽቱ ስድስት ተኩል እስከ ሰባት ሰዓት ባለው ሰዓት ነው አንቀው የገደሏት በጫማዋ ማሰሪያ ላይ ግራን አስረውና እንገታን አንቀው እና ለሰላሳ ደቂቃ በመሳቃየት እና ፍጹም ኢሰብአዊ በሆነ ገዳደል ነው የገደሏት። የፍርድ ቤቱ ውሳኔ በሴቶች ላይ ጥቃቶች እንዳይቀጥሉ አስተማሪ ይሆናል ሲሉ አቶ ሀዱሽ ተናግረዋል። አንደኛ ተከሳሽ በሞት ፍርድ ነው የተወሰነበት። ሁለተኛው ተከሳሽ ደግሞ በእድሜ ልክ ጽኑ ስርዓት እንዲቀጣ ነው የወሰነውና ዛሬ የተወሰነ ውሳኔ በማህሌት ተክላይ ግድያ ጀለ ቢሆንም መስተምሮ ግን ከዛ በላይ በሌሎች ሴቶች ላይ እና ህጻናት በሚፈጸሙ ወንጀሎች ማስጠንቀቂያ ነው ብለን ነው። የማህሌት ወላጅ አባት አቶ ተክላይ ግርማይ ልጃቸው በአሰቃቂ ሁኔታ መገደሏን በማስታወስ አግተው የወሰዷት ሰዎች ለማስለቀቂያ ሶስት ሚሊዮን ብር ጠይቀው እንደነበረ አውስቷል። ሆኖም አግተው በወሰዷት ቀን ገድለው እንደቀበሯት ከሶስት ወር በኋላ ራሳቸው ለፖሊስ ገልጸዋል ያሉት አቶ ተክላይ የተቀበረችበት ቦታም አሳይተዋል ብለዋል። የዛሬው የመቀለ ዞን ፍርድ ቤት ችሎት ውሳኔ እንደሚቀበሉት ወላጅ አባቷ ገልጸዋል። ውሳኔው ተግባራዊ እንዲሆንም ጠይቀዋል። ንፍዕት ተምሃርትያ ራ በዞም ሕዋቶም ዝቆት ማህሌት ጎበዝ ተማሪ ነበረች። በእነዚህ እህት ወንድሞቻቸውን በሚገድሉ ክፉ ሰዎች ተገድላለች። የዛሬውን የፍርድ ቤት ውሳኔ በበጎን የምንቀበለው አንደኛና ሁለተኛ ተከሳሽ ተብለው ተለይተዋል። የሰሩት ተግባር ተመሳሳይ ቢሆንም እንኳን ፍርድ ቤቱ ግራ ቀኝ ክርክሩን ተመልክቶ አንደኛ ተከሳሽ በሞት ሁለተኛው ደግሞ በእድሜ ልክ ስርዓት እንዲቀጡ ወስኗል። የሞት ፍርድ የተባለው በውሳኔው መሰረት እንዲተገበር እንጠይቃለን። የፖሊስና የፍርድ ቤቱን ስራ እናደንቃለን። የፍርድ ውሳኔውን የሚያስተገብረውን አካልም እንደ ቤተሰብም ይሁን እንደ ሕዝብ ያዘነው ልባችን እንዲርስ ተግባራዊ እንዲያደርግ እንጠይቃለን። በሴቶች ላይ የሚፈጸሙ ግድያዎች የሚቆሙትም እንደዚህ አይነት ፍርዶች ሲተገበሩ ነው። ባለፈው ሳምንት በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ተዘጋጅቶ ነበር። በመድረኩ በክልሉ ሴቶች ማህበር የቀረበው ሪፖርት እንደሚያሳየው በአንድ ዓመት ውስጥ 783 ሴቶች ጾታዊ ጥቃት፣ ግድያና የአካል ጉዳት ተፈጽሞባቸዋል። ከእነዚህም 44ቱ የተገደሉ ሲሆን ከተገደሉትም 24ቱ በባሎቻቸው የተገደሉ ናቸው። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይርስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ በዋስ እንዲለቀቁ በየነ የተከሳሹ ባለቤት ወይዘሮ ስንታየው አለማየው አቶ ታዬ በሀያ ሺ ብር ማስያዣ ወይም በሰው ዋስትና ከእስር እንዲፈቱ መወሰኑን ተናግረዋል። ገልሞ ዳዊት ተጨማሪ አለው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዛሬ ህዳር 23 ቀን 2017 ዓም በዋለው ችሎት ህገወጥ የጦር መሳሪያ ይዞ በመገኘት በሚል ክስ ለቀረበባቸው በእስር ላይ ሆነው በፌዴራል ከፍተኛ ፍርድ ቤት ጉዳያቸውን በመከታተል ላይ ያሉት አቶ ታዬ ደንዳ አረደው በዋስ ከእስር እንዲፈቱ ወስነዋል። ይህ አቶ ታዬ ደንዳ ባለቤት ወይዘሮ ስንታዩ አለማየው ሰበር ሰሚው ችሎት ዛሬ ስላሳለፈው ውሳኔ ሲናገሩ ጉያን ሀራ ጠደቻ ይዚባታ ስድስት ኪሎ ር ቀርሺ ስድስት ኪሎ የሚገኘው ሰበር ሰሚ ችሎት አቶ ታዬ የሀያ ሺህ ብር ገንዘብ ወይም የሰው ዋስ አቅርበው እንዲለቀቁ የሚል ውሳኔ ተላልፏል። ጉዳያቸው የተመለከቱትም አምስት የፍርድ ቤቱ ዳኞች ናቸው። እስካሁን አልተለቀቀም። የመውጫ ወይም መልቀቂያ ወረቀት እያጻፍን እንገኛለን አሁን ወይዘሮ ስንታየው የአቤቱታ ማስገቢያ ቀኑን ባያብራሩም ተከሳሹ የዋስ መብት እንዲያገኙ ብዙ ወደ ፍርድ ቤቱ መመላለሳቸውንም ተናግረዋል። አቶ ታዬ ከዚህ በፊት በፌዴራል ልደታ ከፍተኛ ፍርድ ቤትና በፌዴራል ጠቅላይ ፍርድ ቤት የዋስ መብት ጥያቄያቸው ውድቅ ተደርጎ እንደነበረ ይታወሳል። ከታህሳስ 1 ቀን 2016 ዓ ም ጀምሮ በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴታ ጉዳያቸው እየታየ በሚገኝበት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሕገ መንግሥትና ሕገ መንግሥት ስርዓት ችሎት የተከሳሹን ቀሪ የመከላከያ ምስክሮችን በማሰማት ላይ ናቸው። ፍርድ ቤቱ ከስድስት ቀናት በፊት ኅዳር 17 ቀን 2017 ዓ.ም ለቀሪ መከላከያ ምስክሮች መጥሪያ እንዲጻፍ አዞ ለታኅሳስ 3 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ታዬ ፍርድ ቤት የሚቀርቡት ያለ ጠበቃ ሲሆን ይህም የሆነው ሊቀጥሯቸው በሚችሉ ጠበቆች ላይ ማስፈራሪያ በመድረሱ ምክንያቱን ሲሉ አቤቱታ ማቅረባቸው ይታወሳል። ፍርድ ቤቱ በዚህና በሌሎች በተከሳሹ በቀረቡ የመብት ጥሰት አቤቱታ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ የሚያወጣው ሪፖርት ለመጠባበቅ ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ግልሙ ዳዊት ከአዲስ አበባ ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትጥቅ ትግል ላይ ለሚገኙ ኃይሎች በድጋሚ የሰላም ጥሪ ሲያቀርቡ አስተያየት የሰጡን የተቃዋሚ ፓርቲ ፖለቲካ ፓርቲዎች መንግስት ቁርጠኝነት ይጎድለዋል ብለዋል። ጠቅላይ ሚኒስትር አብይ አህመድ በፓርቲያቸው አምስተኛ ዓመት የምስረታ በዓል ዝግጅት ላይ በአማራና በኦሮሚያ ክልል ላሉ የትጥቅ ታጋዮች ባስተላለፉት መልእክት አንድ ሺህ ዓመት ቢታገሉ ስለማያሸንፉን ወደ ሰላም እንዲመጡ ጥሪ አቅርብላቸዋለሁ ሲሉ ተናግረዋል። አስተያየታቸውን የሰጡን የሶስት ተቃዋሚ ፓርቲ ፖለቲካ ፓርቲ አመራሮች በበኩላቸው በመንግስት ተደጋጋሚ የሰላም ጥሪዎች ቢቀርቡም የፖለቲካ ቁርጠኝነት ግን አይስተዋልም ብለዋል። ተፋላሚ ወገኖች የሰላም ድርድር የየራሳቸው ኃላፊነት ቢኖርባቸውም መንግስት የመሪነቱ ሚና መወጣት እንዳለበትም ይመክራሉ። ኬኔዲ አባተ ዝርዝራለሁ። ባለፈው ቅዳሜ ኅዳር 21 ቀን በነበረው የገዢው ብልጽግና ፓርቲ አምስተኛ ዓመት የምስረታ ክብረ በዓል ላይ የፓርቲው ፕሬዝደንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ንግግር ሲያደርጉ በአማራና በኦሮሚያ ለሚንቀሳቀሱ የታጠቁ ኃይሎች እንደ ወትሮው ሁሉ የሰላም ጥሪ አቅርበዋል። ደጋግሜ እንዳነሳሁት በአማራ ክልል፣ በኦሮሚያ ክልል ያሉ ወንድሞቻችን አንድ ሺህ ዓመት ቢታገሉ ስለማያሸንፉን አንድ ሺህ ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ በተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋል። ክላሽ እንዲበቃ፣ ክላሽ ያነገባችሁ፣ በዚያም ድል ይገኛል ብላችሁ ያሰባችሁ ወንድሞቻችን ይበቃችኋል። ሞክራችኋል፣ አልሆነም። ወደፊትም ስለማይሆን በሰላም በውይይት በጋራ ሀገራችን እንዳበለጽግ በታላቅ ፍቅርና ትህትና ጥሪ ላቀርብላችሁ ፈልጋል። ጠቅላይ ሚኒስትሩ በተደጋጋሚ የሰላም ጥሪዎችን ቢያቀርቡም ይህ ጥሪያቸው እምብዛም ውጤት አላሳየም። የሰላም ጥሪዎች ውጤታማ አለመሆናቸውን በተመለከተ አስተያየታቸውን የሰጡን ተቃዋሚ የፖለቲካ ፓርቲዎች ችግሩ የፖለቲካ ቁርጠኝነት ማነስ ነው ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ችግሩ ላለፉት ከሀምሳ ዓመታት በላይ ሲንከባለል የመጣ የሀገሪቱ ፖለቲካ አለመዘመን ውጤት ነው ይላሉ። ሀገሪቷ ላለፉት ሀምሳ ዓመታት ቀላል ያልሆነ ጥቂት ሀገሮች ያለፉበት አጠቃላይ ቀውስ ውስጥ ስትናክር ኖራለች። ከመገዳደል ፖለቲካ ወደ መደራደር ፖለቲካ በሀቅ መምራት አልተቻለም። ችግሩ እዛ ላይ ነው። መሰረታዊ በሆነ መንገድ ትልቁ ችግር ፖለቲካችን ለማሰልጠን በቁርጠኝነት መስራት አልተቻለም መንግስት በፖለቲካ ቁርጠኝነት ነው ያጣው። ፖለቲካ ቁርጠኝነት እስከሌለ ድረስ ደግሞ ባለፉት ሀምሳ ዓመታት እኔም መራሴ የቆየሁበት ጊዜ የተሳተፍኩበት ጊዜ ብዙ ነገሮች ያው መልካቸውን እየቀያየሩ ይመላለሳሉ። ሲንከባልሉ እኮ ነው ሩ ዲሞክራሲ ብለን ጠመኛ ዜን ነው የምንወጣው። ሰላማዊ ድርድርና ምናምን ብለን ያው እጅ ስጥ እጅ አትስጥ ነው የሚመጣው። ነጻና ፍትሃዊ ምርጫ ብለን ሌላ ጫወታ ስንጫወት ነው የምን እናደርገው። ዋናው ጉዳይ ፖለቲካችን መሰልጠን እያለመቻሉ እሱን ካልፈታን በስተቀር ገዢ ፓርቲ፣ ተቃዋሚዎች ከዛ በሽታ ካልተላቀቁ የትም መድረስ የምንችል አይመስለኝም። ን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ በበኩላቸው የመንግስት የፖለቲካ ቁርጠኝነት ከንግግር ጀምሮ መንጸባረቅ አለበት ይላሉ ሰላምን አንተ ስላሻሀ ወይም በአንድ አካል ፍላጎት ብቻ የሚሳካ ነገር አለ። በሁሉም ወገን ለሰላም ቁርጠኛ መሆን ይፈልጋል፣ ተነሳሽነት ይፈልጋል። እሱ ላይ የምታረጋቸው ከንግግር ጀምሮ የምታሳያቸው ጀስቸር የሚባለው ነገር የቅንነት ወይም ፖለቲካል ዊል የሚባለው ነገር በጣም አስፈላጊ ነው። ንግግሮች በተቻለ መጠን ሐቀኛ የሆነ ሰላም የሚያመጡ እንዲሆኑ ቢደረግ ነው የሚመከረው። አሁን ከዚህ አንጻር የጠቅላይ ሚኒስትሩን ንግግር ስትመዝ ነው ለሺ አመት ተዋግቶ ማሸነፍ የማይችል የታጠቀ ቡድን ስላለ አይደለም ሰላምን ምርጫችን ልናደርግ የሚገባው። ሰላም ምርጫችን የሚሆነው አልቲሜትሊ የተሻለው መንገድ ስለሆነ ነው። ከቃል ጀምሮ ሰላም ጥሪዎች መቅረብ ያለባቸው ግማሽ መንገድም መትን ቢሆን ከኛ የሚቀርብም ነገር ቀርቶ አይነት ጋባዥ የሆኑ ጄኒዩን መሆናቸውን የሚያሳየው ለንግግር ለሽምግልና፣ ለድርድር የሚመቹ የሚጋብዙ፣ የሚያነሳሱ ቃላትን መጠቀም የተሻለ ነው። የማሸነፍ የመሸነፍ ጉዳዩ ፋክቱ ምንም ሆነ ምንም ማለት ነው። ምንም እንኳን መንግስት ተደጋጋሚ የሰላም ጥሪዎችን ቢያቀርብም ብዙም ውጤት ያልታየው መንግስት በዚህ የሰላም ጥሪ አቋሙ ብቻ ባለመጽናቱ ነው የሚሉት ደግሞ የእናት ፓርቲ ፕሬዝደንት ዶክተር ሰይፈ ስላሴ አያሌው ናቸው። አየህ፣ የእኛ ችግር መንግስት ለሰላም እጅን ዘርግች ያለው እያለን ያለው ለምንድን ነው ውጤታማ ሊሆን ያልቻለው? ምክንያቱም እርግጠኛውን የምናገረው ከልብ የመነጃ በተቻለ መጠን የሆነ እንትኑ ትኩሳቱን እዛ ጋር እየታየ በጣም የገፋ ነገር ከመጣ ወደ ሰላሙ ገፍቶ መሄድ ደግሞ የገፋ ነገር ደግሞ ካልመጣ እና በእንደዚህ አይነት መልኩ ደግሞ በኃይልም እዛ ጋር ተጭነን ያለን መሳሪያ በሙሉ አሰማርተን ዝም ልናሰኘው ደግሞ እንችላለን ደግሞ ብለን ደግሞ የምናስበበት ጊዜ ነው። ሁለት አይነት መንታ መንገድ ላይ ያለ አይነት ነገር ኦኬ። የሚቀርቡ የሰላም ጥሪዎች ሀገር የምትፈልገውን ነገር ሊያመጣ የቻለበት ምክንያት በዚህ አይነት ስሜት ስለሚካሄድ ነው። ማንም ሰው ማንም ከሰማይ በታች ያለ ምንም አይነት ሀይል ሊያሸንፈን አይችልም። እንዲህ አይነት እሳቤ ካለ ጉዳዮችን በሰላም የመቋጨትን ነገር በሙሉ ዘገዋል። ኢትዮጵያ ውስጥ የምናየ ያንን ነው። በነገራችን ሁሉም ተፋላሚ ኃይሎች ለሰላም ንግግር ቁርጠኝነት ማሳየት እንዳለባቸው የሚገልጹት ሶስቱም አስተያየት ሰጪዎች ሆኖም መንግስት የመሪነቱን ሚና መወጣት አለበት ይላሉ። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ሁሉም የራሱ ድርሻ ይወስዳል ግን በዋናነት ኳሱ ያለው በመንግስት ሜዳ ነው። ፖለቲካ ፍላጎቱ እና ቁርጠኝነቱ ካለ በኢትዮጵያ ባህልም ደረጃ ቄሶች፣ ሼኮች፣ አባገዳዎች፣ ሽማግሌዎች ማዕት ናቸው ያሉት። ፈረንጆችም እኮ አሉ እና ገላጋይ አልጠፋም። የተጣሉት ወገኖች ለመታረግ ሲዘጋጁ ቁርጠኝነት ሲኖራቸው ነው ገላጋይ ችግር መፍታት የሚችለው ከንጉሱ ዘመን ጀምሮ ንጉሱም ሲመከሩ ነው ሄዱን። ደርግም ከአሁን በዴዎች ጋር ድርድር የለም ሲል ነው ጡረታ የወጣው። ኢህአዴግም ማን ተጣላ ነው ሲል ቆይቶ ያው ዛሬ በኢህአዴግ የደረሰበትን ታቃለ። ብልጽግናም ከዛ በሽታ መዳኑን ያው እነሱ ድነናል የሚሉን ነገር አላቸው። እኔ ግን እንደ ፖለቲካል ሳይንስ ተባሪ ግጠኛ አይደለሁም ተግባራችሁ አይመስልም። ዋና ጉዳይ ደግሞ ቃል ሳይሆን ተግባር ነው። የእናት ፓርቲ ፕሬዚደንት ዶክተር ሰይፈ ስላሴ አያሌው ደግሞ ተከታዩን ብለዋል። በነገራችን ላይ የህዝባቸው ጉዳይ ሊገድ ይገባል። መንግስትም እመራዋለሁ የሚለው የኢትዮጵያ ህዝብ ጉዳይ ሊገድ ይገባል። ምክንያቱም እያለቀ ያለው የመከራ እዋ እየተጎነጭ ያለው የኢትዮጵያ ህዝብ ነው። መንግስት የመጀመሪያውን የአንበሳውን ድርሻ መንግስት ላይ ነው ያለው። በዚያኛውም ሳይድ ደግሞ ታጣቂ ኃይሎችም ቻኑ ኃይሎችም የኦሮሞ ነጻነት ሰራዊት ራሳቸውን ለድርድር እና ለውይይት ዝግጁ አድርገው የህዝባችን ከዚህ ሰቆቃ የሚወጣበትን መንገድ መሻት መቻል ያስፈልጋል። የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ ደግሞ የምናደርጋቸው የሰላም ጥሪዎች የምር ሰላም እንዲያመጡ ከንግግር አንጻር በጣም በጣም መጠንቀቅ ያስፈልጋል። ተቃራኒም ደግሞ ታጥቀው በተለያየ ሀገራችን ክልል ያሉ እህት ወንድሞቻችንን ለሰላም የሚረፍድ ጊዜ የለም። ሰላም በምንም በምንም ቆስ የተሻለው አማራጭ ነው የሚለውን እንደው የምራም ነው ወደ ሰላም ለመምጣት ሀቀኛ የሆነ እንቅስቃሴ እንዲያደርጉ በዚሁ አጋጣሚ ለነሱ ማሳሰብ ፈልጋለሁ። መንግሥትና የኦሮሞ ነጻነት ሰራዊት ባለፈው ዓመት ሚያዝያና ጥቅምት ወራት ውስጥ በታንዛኒያ በሁለት ዙር ያደረጓቸው ድርድሮች ያለ ውጤት የተጠናቀቁ ሲሆን በአንጻሩ በአማራ ክልል ካሉ ታጣቂዎች ጋራ በይፋ የተደረገ ድርድር ስለመኖሩ የሚታወቅ ነገር የለም። የኦሮሚያ ክልል ፕሬዚደንት ሽመልስ አብዲሳ የኦሮሞ ነጻነት ሰራዊት ዋና ስራ አስፈጻሚ ኮሚቴ አባልና የማዕከላዊ ክልል የጦር አዛዥ ከነበሩት ጃል ሰኚ ነጋሳ ጋር ትናንት እሁድ የስምምነት ውል የፈጸሙ ሲሆን ኦነግ በበኩሉ በቃል አቀባዩ በኩል ስምምነቱን ማጣጣሉን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዛሬ አንጎላን ይጎበኛሉ። ባይደን የደቡብ ምዕራባዊ አፍሪካዋን ሀገር በመጎብኘት የመጀመሪያ የአሜሪካ ፕሬዚዳንት ናቸው። ጉብኝታቸው በዋናነት ከአፍሪካ አህጉር የሚወጡ ውድ ማዕድኖች እየተስፋፋ ወደሚገኘው የአንጎላ ወደብ የሚያጓጉዘው የባቡር መስመር ላይ እያተኮረ እንደሚሆንም ተመልክቷል። በተጨማሪም የአህጉሪቱ እድገት አውታሮች ይጠናከሩ ዘንድ ዲሞክራሲና መረጋጋት እንደሚያስፈልግ ያሰምሩበታል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፓውል ከዋሽንግተን ሀሰን ያጠናቀረችውን ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። የአንጎላው ፕሬዚዳንት በክልሉ ዋናዋ የነዳጅ አምራች የሆነች ሀገር መሪነታቸው ባላቸው ተጽዕኖ ፈጣሪነትና በአካባቢው ለሚነሱ ግጭቶች እልባት ፍለጋ በሚያደርጉት አስተዋጽኦ በአህጉሪቱ ከፍተኛ ተሰሚነት ያላቸው መሪ ናቸው። ፕሬዚዳንት ጆአዎ ሎሬንሶ ሀያል ተጽዕኖ አድራጊ የሆኑትን አዲሱን ወዳጃቸውን ይቀበላሉ። ባይደን አንጎላን በመጎብኘት የመጀመሪያው የዩናይት ስቴትስ ፕሬዝዳንት ናቸው። በጉብኝታቸውም በዩናይት ስቴትስ የገንዘብ ድጋፍ የተሰራውን ዋና የልማት ፕሮጀክት ለማጉላት ይጠቀሙበታል ተብሏል። 1300 ኪሎ ሜትሮች ርዝማኔ ያለው የሎቢቶ የባቡር መስመር በማዕድን የበለጸገውን የአፍሪቃ ማዕከላዊ ክፍል ከአህጉሪቱ ደቡብ ምዕራብ ወደብ ጋር የሚያገናኝ ነው። የዋይት ሀውስ ይፋ እንዳደረገውም ፕሮጀክቱን ለማጠናቀቅ በዩናይት ስቴትስ በኩል ከሶስት ቢሊዮን ዶላር በላይ ከግልና ከመንግስት የተሰበሰበ ገንዘብ ወጪ ተደርጎበታል። ይበልጥ የተቀራረቡ አጋሮች እየሆኑ የመጡት የሁለቱ አገሮች ግንኙነት አይነተኛ የሚሰኝ ለውጥ እያስመዘገበ መሆኑንም የዋይት ሀውስ ገለጣ አስረድቷል። ካሪን ዣን ፒየር የዋይት ሀውስ የፕሬስ ኃላፊ ናቸው። ዩናይትድ ስቴትስ እና አንጎላ አፍሪካ ውስጥ የመሰረተ ልማት ክፍተቶችን ለማጥበብ የምጣኔ ሀብት እድሎችን ለማሳደግ የቴክኖሎጂና የሳይንስ ትብብሮችንም ለማስፋፋት ብሎም ሰላምና መረጋጋትን ማጎልበትና እና የምግብ ዋስትናን ማጠናከርን ጨምሮ ስፋት ባላቸው አንገብጋቢ ተግዳሮቶች ዙሪያ አብሮ በመስራት ላይ ናቸው አንዳንድ ተንታኞች ታዲያ ባይደን አፍሪቃን ለመጎብኘት እንደ አውሮፓውያኑ የዘመን አቆጣጠር በ2022 ገብተውት የነበረው ቃል ጊዜው ያለፈበት ነው ይላሉ። ባይደን በቅርቡም ባለፈው የጥቅምት ወር አንጎላን ለመጎብኘት ይዘውት የነበረው እቅድ በጊዜው ዩናይት ስቴትስን በምታው እጅግ አደገኛው ዝናብ የቀላቀለ አውሎ ንፋስ ሚልተን ያን ዕቅዳቸውን ወደ ሌላ ጊዜ እንዲያዛውሩት መገደዳቸው ይታወሳል። ካሜሮን ሃድሰን በስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል የአፍሪካ ፕሮግራም ከፍተኛ የጥናት ባለሙያ ናቸው። ይህን ጉብኝት የሚያደርጉት በአስተዳደር ዘመናቸው ማብቂያ ላይ ነው። በዚህም ላይ እንደ እውነቱ ከሆነ በአፍሪካ ጉዳይ ይህን ያህል የሚደነቅ ስራም አልሰሩም። በዚህ ሁኔታ ጉብኝታቸው ብዙም ትርጉም የሚኖሩ አይመስለኝም። ሎሬንሶ እና ባይደን በሁሉም ነገሮች አይደለም የሚስማሙት። ለምሳሌም ያህል ባይደን ለእስራኤል ጠንካራ ድጋፍ ሲሰጡ፣ አንጎላ በአንጻሩ በመብልጸግ ላይ ያሉ አገራት በአመዛኙ ከያዙት አቋም ጋር የሚስማማ አቋም ነው ያላት። የአንጎላው ፕሬዚዳንት ጆዋው ሎሬንሶ እስራኤል ራሷን ከጥቃት የመከላከልና የዜጎቿን ደህንነት የመጠበቅ መብት አላት ያ እንዳለ ሆኖ ይኸው መብት ለ10 ዓመታት በወረራ ስር ተቀባይነት በሌለ ሁኔታ ለኖሩት ለፍልስጤማውያንም ሊከበርላቸው ይገባል። ባይደን ከቻይና ጋር የሚስማሙበት አንድ አቋም ቢኖር ታዲያ አፍሪቃ አስቸኳይ ድጋፍ ያስፈልጋታል በሚለው ነው። ቻይና ቤልት ኤንድ ሮድ በመባል የሚታወቀውን የመንገድ ስራ ፕሮጀክት ጨምሮ በአገሪቱ የተዘረጉ መጠነ ሰፊ የመሠረተ ልማት ግንባታዎች አሏት። አንድ የቻይና የልማት ስራዎች ባለስልጣን ባለፉት አስር ዓመታት የገነቧቸውን በመጥቀስም እንዲህ ያስረዳሉ። ባለፉት 11 ዓመታት የቻይና ኩባንያዎች ከ10000 ኪሎ ሜትር በላይ እርዝማን ያለው የባቡር መስመር፣ ወደ 100000 ኪሎ ሜትር የሚሆን አውራ ጎዳናዎችን፣ አንድ ሺ ገደማ ድልድዮች፣ አንድ መቶ ወደቦች በመገንባት ወይም በማደስ ተሳትፏል። 66,000 ኪሎ ሜትር ዝማን ያለው የኤሌክትሪክ ኃይል ማስተላለፊያ መስመሮች እንዲሁም ለበርካታ ሀገሮች ግንኙነት ወሳኝ የሆነ 150,000 ኪሎ ሜትር ዝማን ያለው የኮሚኒኬሽን ስርዓት ግንባታ ወይም እደሳ ውስጥም ተሳትፈዋል። ተንታኞች እንደሚሉትም ይህ አህጉሪቱ ላለችበት ይዞታ የሚበጅ የሚሰኝ አቋም አይደለም። በሌላ በኩል ይህ ለባይደን በአፍሪቃ የማዕድን ማዕከል የሚያደርጉት የመጀመሪያ ጉዞ እየተገባደላለ የሥልጣን ዘመናቸው የመጨረሻ ምዕራፍ መሆኑ ነው። እንደ ዩናይት ስቴትስ ፕሬዚዳንት በጠቅላላውም ወደ ውጭ ሀገራት የሚያደርጓቸው ጉዞዎችም የመጨረሻው የመሪነት የስንበት ጉዟቸው ሊሆን ይችላል ተብሏል። ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። እያስተናገድኳችሁ ያለውት ስመኝሽ የቆየ ነኝ። በካሊፎርኒያ ግዛት የምትገኘው ሎስ አንጀለስ ከተማ ለስደተኞች ከለላ የሚሰጥ ድንጋጌ ያጽድቃለች። ውሳኔው የተላለፈው ተመራጩ ፕሬዚዳንት ዶናልድ ትራምፕ በጥር ወር ስልጣን ሲረከቡ ስደተኞችን በጅምላ ወደ ሀገራቸው ለመመለስ ቃል መግባታቸውን ተከትሎ ነው። ድንጋጌው የፌዴራል ባለስልጣናት ሕጋዊ ሰነድ የሌላቸውን ስደተኞች ከማባረር ማገድ ባይችልም ከተማዋ ለስደተኞች ከለላ ለመስጠት የገባችውን ቃል እንደሚያጠናክር ተገልጿል። አንጀሊና ባግዳሳሪያን በዚህ ዙሪያ ያደረሰችን ዘገባ ተከታዩ ነው። ክላውዲያ ቬንቱራ ያለፉትን ሀያ ዓመታት የኖረችው በሎስ አንጀለስ ከተማ ነው። መተዳደሪያና ቤተሰብ ቢኖራትም ህጋዊ የመኖሪያ ፈቃድ ግን የላትም። ቬንቱራ በግምት ስምንት መቶ ሺህ ከሚሆኑ ያለ ህጋዊ ፈቃድ በሎስ አንጀለስ ከሚኖሩ ሰዎች መካከል አንዷ ናት። ልክ እንደ ሌሎቹ ሁሉ እሷም የዶናልድ ትራምፕ ለፕሬዝዳንትነት መመረጥ በጣም ይረብሻታል። አሁን መንገድ ላይ ብዙ ሰው አይታይም። ጥቂት ሰዎች ናቸው ያሉት እና ሁኔታው መጥፎ ነው። ሰዎች እንዳይባረሩ የፈሩ ይመስለኛል። የሎስ አንጀለስ ከተማ ህዳር 10 2017 ዓ ም ለስደተኞች የተለየ ከለላ የሚሰጥ ልዩ ድንጋጌ አጽድቃለች። ይህ ማለት የአካባቢው ፖሊስና የክልል ባለስልጣናት ከባድ ወንጀል እስካልተፈጸመ ድረስ የሰዎችን የስደት ሁኔታ መረጃ ለፌዴራል ባለስልጣናት አያጋሩም። በሎስ አንጀለስ የስደተኞች ሰብአዊ መብቶች ጥምረት ተቋም የመብት ተሟጋች እንደሆነው ሆርሄ ማሪዮ ካብሬራ በርካታ የሰብአዊ መብት ተሟጋቾች ድንጋጌውን ይደግፋሉ። እንደዚህ አይነቱ የከተማ ድንጋጌ በሎስ አንጀለስ ለሚኖረው ማህበረሰብ ብቻ ሳይሆን ለሀገሪቱ ህዝቦች ጠንካራ መልእክት ያስተላልፋል። የከተማው ሀብት የህብረተሰቡን ደህንነት ለመጠበቅ ለመሪዎቻቸው እንዲታመኑና ኑሮቸው እንዲሻሻል እንጂ እነሱን ለማሰርና በማህበረሰባቸው ውስጥ ትርምስ ለመፍጠር እንደማይውል ያረጋግጣል። ነገር ግን ሁሉም የከተማው ነዋሪዎች በውሳኔው አይስማሙም። የምርጫው ውጤት መረጃ እንደሚጠቁመው ወደ 38 ከመቶ የሚሆኑት የትራምፕ ደጋፊዎች ሎስ አንጀለስ ከተማ ለስደተኞች ከለላ እንድትሰጥ አይፈልጉም ሊንዳ ሃና የካሊፎርኒያ ነዋሪ ናት ይሄ አሳፋሪ ነው የሚመስለኝ መጀመሪያ የራሳችንን ሰዎች ነው መንከባከብ ያለብን ቅድሚያ አሜሪካ ስንል እኮ ለሌሎች ግድ አይሰጠንም ማለት አይደለም ነገር ግን ቅድሚያ እንክብካቤ የምናደርገው ለራሳችን ሰዎች ነው ማለት ነው የሊንዳ ሃና ቤተሰቦች የመጡት ከሜክሲኮ ሲሆን ወደ አሜሪካ የገቡት በህጋዊ መንገድ ነው። በህገ ወጥ መንገድ ወደ ሀገር ውስጥ የገባ ማንኛውም ሰው መባረር አለበት ብላ ታምናለች። ሎስ አንጀለስ ከተማ ያሳለፈው ድንጋጌ ትንሽም ቢሆን ውጤት ሊኖረው ይችላል። ምክንያቱም ሎስ አንጀለስ ከተማ እንደ አውሮፓያን አቆጣጠር ከ1979 ጀምሮ ፖሊስም ሆነ ማንኛውም የስደተኛ መስሪያ ቤት ባለስልጣን ግለሰቦችን ስለ ስደት ሁኔታቸው መረጃ እንዳይጠይቁ አግዷል። አሁን ሎስ አንጀለስ ያሳለፈው አዲስ ደንብ ታዲያ ስደተኞች ወደ ሀገራቸው እንዳይባረሩ ያደርጋል ማለት ሳይሆን፣ የአካባቢ ባለስልጣናት፣ የፌዴራል ባለስልጣናት ህጋዊ መኖሪያ ፈቃድ የሌላቸውን ስደተኞች እንዲያገኙና እንዲያባረሩ አይተባበሩም ማለት ነው ታቲያና ኤድዋርድስ ቢሃር የስደተኞች ጉዳይ ጠበቃ ናቸው። መንገድ ላይ አላፊ አግዳሚውን ህጋዊ ሰነድ ከመጠየቅ ይልቅ በጅምላ ወረራ ማድረግ የሚጀምሩ ይመስለኛል። መረጃዎች እንደሚያሳዩት ህጋዊ የመኖሪያ ፈቃድ የሌላቸው ስደተኞች በብዛት ሊሰሩ በሚችሉባቸው ፋብሪካዎችና የእርሻ ቦታዎች የጅምላ አፈሳ ይኖራል ብዬ አስባለሁ። የስደተኞች መብት ተሟጋቹ ካብሬራ ህጋዊ ፈቃድ የሌላቸውን ከማባረር ይልቅ ምህረት ማድረግ የተሻለ ነው ብሎ ያምናል። በጅምላ ህጋዊ ፈቃድ መስጠት አማራጭ መሆኑን ሳንታክት ልንናገር ይገባል። እዚህ ሀገር ውስጥ ስደተኞችን በተሻለ መልኩ ልንይዝበት የምንችልበት መንገድ እንዳለ አጥብቀ ልንሟገት ይገባል። እንደ አውሮፓውያን አቆጣጠር በጥር 20 ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ብሔራዊ የአስቸኳይ ጊዜ ሊያውጁ እንደሚችሉ እና የአሜሪካን ወታደሮች በመጠቀም ስደተኞችን በጅምላ እንደሚያባረሩ ጠቁመዋል። የስደተኞችን ጉዳይ የሚከታተሉ ጠበቆች በበኩላቸው ይህን እርምጃ በፍርድ ቤት እንደሚሟገቱ ተናግረዋል። በአንጀሊና ባግዳሳሪያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ለመጀመሪያ አጋማሽ ያዘጋጀናቸውን ዘገባዎች አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ነን። የሁለተኛው አጋማሽ የመጀመሪያ ዝግጅታችን በአርሲ የተፈጸመ ጥቃት ይመለከታል። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ህዳር 19 ቀን 2017 ዓ ም በታጣቂዎች በተፈጸመ በተባለ ጥቃት ዘጠኝ ሰዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸኔ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ስነስርዓት ትላንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ ያወገዘ ሲሆን የኦሮሞ ነጻነት ሰራዊት በበኩሉ በ ጥቃቱ እጁ እንደሌለበት ገልጿል። ከፌዴራል እና ከክልሉ መንግስት ጋር ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት በዚህ ዙሪያ ያጠናቀረውና ትላንት ምሽት አቅርበነው የነበረውን ዘገባ ዛሬ በድጋሚ እናስደምጣቸዋለን። ሐሙስ ዳር 19 ቀን 2017 ዓም ምሽት ላይ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሶሌ ቀበሌ ውስጥ ታጣቂዎች በሲቪሎች ላይ አደረሱት በተባለ ጥቃት ዘጠኝ ሰዎች መገደላቸውን የሟች የቅርብ ቤተሰቦችና የአካባቢው ነዋሪዎች ተናግረዋል። በጥቃቱ የተገደሉት ሰዎች በአንድ ጉድጓድ ውስጥ አርብ ኅዳር ሃያ ቀን 2017 ዓ.ም በአንድ ላይ እንደቀበሯቸው የተናገሩት ቤተሰቦች የተፈጸመውን ጥቃት ዘግናኝ መሆኑን ተናግረዋል። ዕድሜ 44 የሆነው ታናሽ ወንድማቸው በጥቃቱ እንደተገደለባቸው ለቪዮ የተናገሩት አቶ ደበቡ ወርቅነህ ጥቃቱ በታጣቂዎች በድንገት የተፈጸመ ነው ብለዋል። ዘጠኝ ሰዎች እንደዚሁ ባልታወቀ ሰዓት ተሰብስበው ፊት ስድስት ሰዓት ከሩብ ላይ ሲሆን እኛ ሩምታ መሳሪያ ሲተኮስ እና በዛን እለት በቃ ጨረሷቸው። ሲነጋ ስንወጣ ርፍርፍ አድርገዋቸዋል። እንዲህ በሰል ምን የመሳሰሉ ልጆች አንዱ የዛ የሶሌ ጡጃ አካባቢ ትምህርት ቤት ዘበኛ ነው። አንዱ ሀይሌ ወርቅና የሚባለው የአካባቢን እቃ የሚያሳምር አናጺ ነው። አንዱ ሽማግሌ ነው የእኔ እኩያ የሰባ ዓመት ሽማግሌ ነው በላይነት ላሁን ይባላል። አንዱ ለዝና አለገሰ ይባላል። እሱም እንዴት አይነት ሽማግሌ ነው ማንንም የማይነካ ሁለቱ ሴቶች ልጆች እንዴት ያሉ እንዴት ያሉ እናት አባታቸውን ቤተሰባቸውን የሚጦሩ እንዴት ያሉ ሁለት ሴቶች ናቸው። አንድ አስተማሪ ነበረ ካሳሁን እሸቱ ይባላል እና አንድ ገነነ ተካለኝ የሚባልና አበበ አሰፋ ሽብሮ አሰፋ የሚባሉት የት እንደደረሱ አናውቅም። አሁን እነሱም ሬሳቸውም አልተገኘ ይኑሩም አይኑሩም አናውቅም። አክለውም የታናሽ ወንድማቸውን አቶ ኃይል ወርቅና መገደል እንዴት እንደሰሙ ያስረዳሉ። እኔ ወንድም ነው አንዱ የተገደለው ታናሽ ወንድሜ ኃይሌ ወርቅና የሚባለው ነው። ምንም ከቤት ወጣ ውጣሉት ወጣ ሄደ። ከዛው ከእኛ ቤት በታች ነው የሆነ ጎርጓዳ ቦታ አደረሱ። ሁሉንም ከያለበት አመጧቸው፣ ሰበሰቡ፣ ረሸኗቸው። መሞታቸውንስ እንዴት ሰሙ እርሶ? ምክንያት ነው። ሌሊት አንዱ እንደዚህ ተነስ ወደ መንገድ ሲሄድ አይቷቸው ጮኸ። ተነስተን ስንሄድ በቃ አርፈዋል። ታጣቂዎቹ ወንድማቸውን ከቤተሰቡ ነጥለው እንደገደሏቸውም አስረድተዋል። እኛ እንግዲህ ጎረቤት ነን። ያው ቤተሰብ በር እያንኳኩ ክፈቱ እያሉ ነው። ካፍ እስከ አፍንጫ በጣም ነው የታጠቁት አሉ። ብዛት አላቸው ወደ ሰላሳ ናቸው ይባላል። እና በቃ ዝም ብለው ሰበሰቧቸው። ከዚያ በኋላ ያው አንድ ቦታ አድርገው ከማዶም እንዴት ያለ የሰባተኛ ክፍል ተማሪ ልጅም አለበት። ይሄ እንደው የዘር ማጥፋት ነው የሚመስለው። ረሸኗቸው በቃ አንዴ አስጠኝተው ነው የጨረሷቸው። ከቤት አውጥተው አንድ ቦታ ከተለያየ ቦታ ሰብስበው አንድ ቦታ ነው የጨረሷቸው። ይህንን ጥቃት ያደረሱት ማን ናቸው? ምን ይታወቃል። ዱርየውም ሊሆን ይችላል። እንደዚህ የሚባሉ ግን አሉ። ጫካው ወደታች አሉ ይባላል። ማን የሚባሉት? ሸኔ የሚባሉት አሉ ይባላል። በእነሱ ስምም ሌላ ሰው ሊሆን ይችላል እንደዚህ አያደርጉም ይላሉ እንጂ እኛ በአካል ሁኔታውን የምናውቀው በዝርዝር የምናውቀው ነገር የለም። በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ ሌላ የሽርካ ወረዳ ነዋሪ እገታና ግድያ በአካባቢው መከሰት ከጀመረ መቆየቱን ገልጸዋል። በዚህ ጥቃት አጎታቸውን ማጣታቸውን የተናገሩት እኚሁ ነዋሪ በአካባቢው ደረሰ ያሉትን እንዲህ ያስረዳሉ። በቡድን ተደራጅተው የተለያዩ ቦታዎች ላይ ተደራጅተው ነው ተከፋፍለው የተሰማሩት። እነሱም አንዱ ፓርክ ከየቤታቸው ይዘቸው የወጡት አቶ ተሾመ ስዩም የሚባል ወደ አርባ አንድ አርባ ሁለት አመት የሚሆን ወጣት፣ የቀበሌ ታጣቂ ሆኖ የሚሰራ በላይነህ ጥላሁን የሀገር ሽማግሌ ወደ አምሳ ሶስት አምሳ አራት አካባቢ አመት የሆነ የሀገር ሽማግሌ፣ ለሀገር የቆመ ሰው ሀይሌ ወርቅነህ የሚባል ደግሞ የእንጨት ስራ ላይ እየኖረ በዛም ደግሞ ግብርና ህይወት እየኖረ ያለ ሰው ዘላለም ተክልሸት የሚባል ደግሞ ነዋሪ ገበሬ የሆነ ነዋሪ የድሮ ሰው የሆነ ቢያንስ አንድ ኃይሌ ወርቅናሽ ወደ አርባ ሁለት አካባቢ አመተ ማለት አመት የሆነ ዘላለምም እንደዛው አካባቢ የሆነ ልጅ ነው። የትምህርት ቤት የመንግስት ትምህርት ቤትን የሚጠብቅ ዘበኛ የሆነ ደውዱ አረዳ የሚባል እስከነ ባለቤቱ ታደሉ ንጋቱ ከምትባል ጋራ ጋር አንድ ላይ ካሳሁን እሸቱ መምህር ነው። ሌላኛው መምህሩ ይሞትም ይኑርም አይታወቅም። ለዝና ለገሰ የሚባል እስከነ ልጁ ሴት ልጅ ብዙነሽ ለዝና የምትባል ልጅ አንድ ላይ አድርገው ሰብስበዋቸው ከቤት አይዘዋቸው ወጥተው የሰረገፋ አካባቢ የምትባል ወንዝ ላይ ሰብስበዋቸው አንድ ላይ ነው። እነኚህ ቤተሰብ አንድ ነው የጨረፏቸው፣ የረሸኗቸው። የተጎጂዎቹ የቀብር ስነ ስርዓት አርብ ዳር ሀያ ቀን ሁለት ሺ አስራ ሰባት ዓመተ ምህረት ጾለ ሚካኤል ቤተ ክርስቲያን መካሄዱንም እኚሁ ነዋሪ ተናግረዋል። በዚሁ ጥቃት ሌሎች ሰዎችም በታጣቂዎቹ ታግተው እንደተወሰዱም አብራርተዋል። አንዱ በነነ ተካልኝ ይባላል። አንደኛው አበባ አሰፋ፣ አንደኛው የእሱ ወንድም የአበባ አሰፋ ሽብሩ አሰፋ የሚባል ይኑሩም ይሙቱም አይታወቅም። እነሱ አሁን ታግተውም ይሁን ይግደሏቸውም ገና ምንም የታወቀ ነገር የለም። ግን ተገሏል የሚል ኢንፎርሜሽን የደረሰን ሬሳ እስካሁን ምንም የተገኘ ነገር የለም። ይህን ጥቃት ያደረሰው ማን ነው? ሸኔ የሚባለው ቡድን ነው። አሁን እነኚህ ተገዳዮች ናቸው። በረ የሚያውቁት እኛ የምናውቀውም ህብረተሰቡ የሚያቀውም ብዛቱን የሚያቀውም ነገር የለም። ቀብር ስነ ስርዓት ተካሄደ። ያው አደጋ የደረሰበት ቤተሰብ፣ ሌሎች ዘመዳ ዘመዶች፣ አዝማዶች እየሄዱ እርማቸው ያው ወደ ቤታቸው እየገቡ ነው። ቀብር እንትን ከተፈጸመ በኋላ የሟች ቤተሰቦች አካባቢ ላይ የእኛን አጎ እንግዲህ የኔን አባት አካባቢ ዛጋ ሄደው መረጃ ተቀብለው ብቻ ወደ ካምፕ ነው የተመለሱ። ሌላ ምንም የተፈጸመ ምንም የተደረገ ምንም ምርመራም ከዛ በላይ የተደረገ ነገር ምንም የለም። ተጎጂዎቹ የግድያው ሰለባ የሆኑበት ምክንያት እኚህ ተግባር ያክሎ ሲገልጹ፣ አንደኛ ሃይማኖት ተኮር ነው። ከዚህ በፊትም ልቀቁ፣ ይህን ልቀቁና ውጡ የሚል ትን ቀርቦላቸዋል። ያንን አላ ሳያደርጉ ስለቀሩ ነው። አሁን ሃይማኖት ተኮራዊ ነገሮችን ከዚህ በፊትም መሳሪያም ነበራቸው ግለሰቦች፣ ለኑሯቸው ሲኖሩ፣ እነሱን ሁሉ መንግስት፣ ሁሉ ይህን ንስ ሲያደርግ፣ ትጥቅ ሲፈታም የነበረበት ያለን አሁን ይህ ሁሉ ነገር ተደርጎ ይህን እዚህ ደረጃ ደርሰዋል። እግዚአብሔር እንግዲህ ያደረገውን አድርጓል። ምንም ማድረግ ስለማይቻል ይህን ያህል ደረጃ ነው የተደረሰው ማለት ነው። ተመሳሳይ ጥቃቶች ላለፉት ስምንት ዓመታት በአካባቢው ሲከሰት ቆይተዋል ያሉት ነዋሪው ለዚህም የመንግስት የፀጥታ ኃይሎች ተገቢ እርምጃ አልወስዱም ሲሉም ወቅሰዋል። በሌላ በኩል እናት ፓርቲ ድርጊቱን አውግዞ መግለጫ አውጥተዋል። አቶ ጌትነት ወርቁ ይህ ፓርቲው የውጭ ግንኙነት ባልደረባ ናቸው። አርሲ ዞን ሽርካ ወረዳ ሶሌ ፍረንቀሳ እና ሶሌ ጡጁ የሚባሉ አካባቢዎች ናቸው። ቀበሌ ነው እና ይሄ ሶሌ ጡጁ የሚባለው ወንዝ ነው። እዛ አካባቢ ወስደው ነው በአሰቃቂ ሁኔታ የገደሏቸው። ዘጠኝ ሰዎችን መርጠው ነው የገደሏቸው። ከዘጠኙ በስም ዝርዝርም ደርሶናል በነገር ላይ ይሄ እነዚህ ሰዎች ሁለት የሰባ ዓመት አዛውንቶች ናቸው እዛ ውስጥ ያሉት ባልና ሚስቶች ናቸው። እናትና ልጅ፣ አባትና ልጅ አሉ፣ ወንድማማቾች አሉ። ስለዚህ ከሞላ ጎደል የአንድ ቤተሰብ ወይም አንድ ቤተሰብ አካባቢ ያሉ አባላት ናቸው ብለህ ልትደመድም ትችላለህ። በፆታ ረገድ እንግዲህ እስካሁን ባለኝ አብዛኞቹ ወንዶች ናቸው። ሴቶች ያውም ደግሞ እድሜያቸው ጠና ያሉን እናቶች እንዳሉበት እናውቃለን። አንድ አስራ ስምንት ዓመት ልጅ፣ ሌሎቹ ግን ከአርባ ዓመት እና በላይ እድሜ ያላቸው ናቸው። በአጠቃላይ አብዛኞቹ ወንዶች ናቸው። ስብጥሩ ይሄ ነው ማለት ነው። ከነዚህ በተጨማሪ አራት ሰዎችን እንደዚሁ አፍነው ወስደዋል። እንግዲህ አራቱን ሰዎች እዚህ አካባቢ ተገደሉ ተብሎ ቦታ ተጠቁሞ አሁን አሁን በቅርብ በደረሰኝ መግለጫውን ካወጣም በኋላ ከአመሻሹ ላይ በደረሰኝ መረጃ እዚህ አካባቢ ተገለው ኑና ውሰዱ አስክሬን ተብሎ ሲሄዱ በተባለ ቦታ የለም፣ ሩቅ ቦታ ነበር የጠቀሱላቸው። እና ያው እንግዲህ እጣ ፈንታቸው ምን እንደሆነ አናውቅም። አራት ሰዎችን እንዳይኸው ጠቅሰን የታፈኑትን አስቀምጠናል። አርሲ ዞን በፊት በግብርና ምርቱ ይታወቅ ነበር ያሉት አቶ ጌትነት፣ በተለይ ከአምስት ዓመት ወዲህ የጸጥታ ችግሩ ተባብሶ መቀጠሉን ያስረዳሉ። የሚመለከተው አካልም መፍትሄ እንዲሰጥም ጠይቀዋል። ዋናው ጉዳያችን የሞቱት አልፈዋል፣ ምንም ብታደረገው። ከዚህ ትምህርት ተወስዶ አርሲ በአጠቃላይ የጸጥታ ኃይሉ ተረባርቦ ያንን ህዝብ እንዲታደገው ነው እንግዲህ። አቶ ጌትነት አክለው በአርሲ ዞን ውስጥ በተለይ ሃይማኖትና ብሔር ተኮር ጥቃቶች እንደሚፈጸሙ ገልጸው የሚመለከታቸው የጸጥታ ኃይሎች እንዲህ ያለውን ጥቃት ሊያቆሙት ይገባል ሲሉም አክለዋል። ታናሽ ወንድማቸውን በዚህ ጥቃት እንዳጡ የገለጹት የሽርካ ወረዳ ነዋሪ አቶ አደበቡ ወርቅነ የመንግስት የጸጥታ ኃይሎች አካባቢውን ቢቆጣጠሩትም ነዋሪዎቹ ግን ቦታውን በመልቀቅ ላይ ናቸው ብለዋል። መተዋል ከአሰላ ድረስ ተደዋውለው መጥተዋል። አይዟችሁ ከዚህ ወዲያ እንጠብቃችኋለን። ይሄም ሳይታወቅ ነው ምን ብለው ሄዱ። ሌላ ምንም ያደረጉልን የለም። አሁን ይኸው ህዝቡ ከዛ ቀበሌ ውስጥ በሙሉ እስላም፣ ክርስቲያኑ እየለቀቀ ነው። ትናንትናም ቀብሩን ትቶ እቃ ሲያግዝን የዋለው ዛሬም ይኸው እቃውን እየሰበሰበ ነው። በሙሉ ሄደናል ወደ ወደ እየከተማ ወደ ሶሌ ግማሽ፣ ወደ ጎቤሳ ግማሽ፣ ወደ ናዝሬት ግማሽ ወደ አሰላ እየተሰደደ ነው። በጥቃቱ ዘመዶቻቸውን እንዳጡ የገለጹት ለግድያው ሸኔ ሲሉ የገለጹት የኦሮሞ ነፃነት ሰራዊትን ወቅሰዋል። የኦሮሞ ነፃነት ሰራዊት አዛዥ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ስለ ግድያው መረጃ እንደሌላቸው ገልጸዋል። አቶ ጅሬኛ አክለው የኦሮሞ ነፃነት ሰራዊት ይወስዳል ባሉት እርምጃዎች ሰላማዊ ሰዎችን ዕላማ እንደማያደርግና ሰዎችንም በሃይማኖታቸውና በብሔራቸው ለይቶ አያጠቃም ሲሉም ክሱን ተከላክለዋል። ይህን ጉዳይ በተመለከተ ከሽርካ ወረዳ ከአርሲ ዞን መስተዳደር እና ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርተዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ። ምሽታችን አሁንም እንደቀጠለ ነው። ተከታዩ መሰናዶ ደግሞ ሐኪሞን ይጠይቁ ነው። በሕክምናው ዓለም በእንግሊዝኛው አጠራር ኦቤሲቲ በመባል የሚታወቀው እጅግ ከፍተኛ የሰውነት ክብደት ሊያስከትል የሚችላቸውን የተለያዩ የጤና እክሎች የሚዳስስ ቅንብር ነው። ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው በከፍተኛ የሰውነት ክብደትና የጤና ሁከት ሊያስከትል በሚችለው በዚህ እጅግ ከፍተኛ በተሰኘ የሰውነት ክብደት ተፈጥሮ መካከል ያለውን ልዩነት ጨምሮ የሰውነት ክብደትና ቁመት በአማካይ ተለክቶ የሚደርሰውን መመዘኛና ሌሎች ቁልፍ ጉዳዮች የሚያስረዱን ለሙያዊ ትንታኔ የጋበዝ ናቸው የውስጥ ደዌና የኦንዶክትሮሎጂ ልዩ ህክምና ባለሙያው ዶክተር አቤል ተካ ናቸው። ዶክተር አቤልን ያዘጋ ያነጋገራቸው አሉላ ከበደ ነው። ዶክተር አቤል ተካ፣ በድጋሚ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አሉላ ዶክተር አቤል በቅርቡ በፕሮግራማችን ያስተናገድነውን በልማድ የስኳር በሽታ በመባል የሚታወቀውን የህም አይነት ምንነትና ስለ ህመሙም የተደረሰባቸውን አዳዲስ እውነታዎች ያዘለ ዝግጅት ተከትሎ በተለይ በሽታውን ለመከላከል በሚያስችሉ ዘዴዎች ዙሪያ የተነሱ በርከት ያሉ የአድማጮች ጥያቄዎች ደርሰውናል። ከመጪ ፕሮግራሞቻችን በአንዱ ይዘን ልንመለስ ቃል ገብተን በዛሬው ዝግጅታችን እጅግ ከፍተኛ የሰውነት ክብደት ሊያስከትል የሚችላቸውን የጤና ጠንቆች በተመለከተ በደረሱን ጥያቄዎች ላይ እናተኩራለን። እንዲያው ከሰውነቱ ውበት አንጻር ብቻ ሳይሆን ለተለያዩ የበሽታ አይነቶች ሊያጋለጥ ይችላል የሚባለው ይህ በእንግሊዝኛው አጠራር ኦቤሲቲ የተባለ እጅግ ከፍተኛ የሰውነት ክብደት እንዲፈጠር የሚያበቁት ዋነኞቹ መንስኤዎች ምንድን ናቸው? እንዴትስ ይፈጠራል? በጣም አመሰግናለሁ አሉላ። አዎ እንግዲህ አሁን እጅግ ከፍተኛ የሰውነት ክብደት የምንለው ትኩረትን የሳበ ነገር ነው። መሰረት ለማስያዝ በሕክምና ክብደትን የምናይበት መንገድ ከጤና ጋር ተያያዥነት ስላለው ነው። እጅግ ከፍተኛ የሰውነት ክብደት የምንለው ኦቤሲቲ ከአንዳንድ በሽታዎች ጋር በተለይም፣ ከስኳር በሽታ ጋር፣ ከደም ግፊት ጋር እንዲሁም ከኮሌስትሮል ችግሮች ጋር ከዛም አልፎ ከልብ ህመም ጋር በእንቅልፍ ጊዜ ከሚኖር ያተነፋፈስ ስርዓት ስሊፕ አፕኒያ የምንለው ጋር የሚያያዝ፣ አሁን አሁን ደግሞ በጣም የምናየው የጉበት ስብ ፋቲ ሊቨር የምንለውን ማለት ነው። ከዛ ጋር በጣም ተያያዥነት ከመኖሩ የተነሳ ህክምናው ላይ ትኩረት አግኝተዋል። ክብደትን ለመከላከል ሲኖር ደግሞ ማከም ተያያዥ የሆኑ ነገሮች ሲኖሩ ደግሞ እነዛን ኮምፕሊኬሽኖችን ደግሞ ለመፍታት ህክምናው ብዙ ጊዜ ይሰጣል። እንግዲህ ሁሉም ክብደት አይደለም። ክብደቱ መጠን አለው። በተለምዶ የምንጠቀምበት ሜዥር ቢኤም አይ ነው የሚባለው። ቢኤም አይ እንግዲህ የራሱ የሆኑ ጉድለቶች ቢኖሩትም ካነሳሱም ለሁሉም ሬስ እና ለሁሉም ነጭ፣ ጥቁር ለይቶ እንደምንለው አዎ አነሳሱም ቢኤምአይ ጥናት ሲደረግ እና ለጥቅም ሲውል ሁሉንም ያካተተን ስላልነበረ ለሁሉም የምንጠቀመው አንጠቀመው የራሱ የሆነ አከራካሪ ነገር አለው። ግን ያለን ጥሩ ሜዥር እሱ ነው አንዱ እና እሱን ነው የምንጠቀመው። እሱንም ብቻ አይደለም የምንጠቀመው ሕክምና ላይ የወገብን ርዝመት የምንጠቀማለን፣ ቦዲ ፋት ዲስትሪቢሽን የምንለውን የሰውነትን ፋት መጠን እንግዲህ መለኪያዎች አሉት እና እነሱን ሁሉ ከግምት አስገብተን ይሄ የክብደት መጠን ከልክ ያለፈ ነው፣ ይሄ ደግሞ ተመጣጣኝ ነው ብለን እንለካለን። የዛኔ ሕክምናውንም ያ የወስነዋል ማለት ነው። እንግዲህ ከልክ በላይ የሆነን ውፍረት ምንድን ነው የሚያመጣው የሚለውን የውፍረትን ግራፉን ታየ ነው። የእንቅስቃሴና የምግብ ስርዓቱ ነው ዋናው ምክንያት እሱ ነው። ሌላ በጣም ሬር የሆኑ የውፍረት አይነቶች አሉ። ጄኔቲካል የሆኑ በልጆች ላይ የምናያቸው የውፍረት አይነቶች አሉ። ግን እነሱ አይደሉም ዋናው በህብረተሰቡ ላይ የምናየው ውፍረት ከምግብ ስርዓትና ከእንቅስቃሴ ጋር የተያያዘ ነው። የአመጋገብ ስርዓታችን ሲለወጥ አልትራ ፕሮሰስድ የምንላቸው አይነት ምግቦች ጥቅም ላይ ከዋሉ በኋላ ያለው የሰውነት ውፍረት በእጅጉ ሁኔታዎች ተቀይረዋል እና መሰረታዊ ምክንያት እሱ ነው። ህክምናውም ከዛ ጋር የተያያዘ ነው የሚሆነው። መልካም በጤና ላይ ሊያስከትል የሚችለው ጉዳት መኖሩ ይበልጥም ትኩረት እንድናደርግበት ያስገድዳል። እናም ሰዎች ያን ሁኔታ ለመቀየር ከአካል ብቃት እንቅስቃሴ የአመጋገብ ስርዓትን እስከ መለወጥ ድረስ የተለያዩ ጥረቶችን ያደርጋሉ። ይሁን እንጂ እንዲህ በቀላሉ አይሳካም። የሰውነት ክብደት አንዴ ከእጅ ከወጣ በኋላ ማውረድ ያስቸግራል። ክብደትን መቀነስ ቀላል አይደለም። ለምን ይሆን እንዲያ መሆኑ? እንግዲህ ዋናው መሠረታዊው ምክንያት የሰውነት ክብደት በረጅም ጊዜ ውስጥ የሚከሰት ነው እና ህክምናው እንዳልከው በተፈጥሯዊ በሆነ መንገድ የአመጋገብ ስርዓትንና እንቅስቃሴን በማስተካከል የሚደረገው ሕክምና የራሱ የሆነ ጥቅም ይኖረዋል። የተወሰነም ያህል ይረዳል። እንግዲህ በአብዛኛው የምናየው ከአምስት እስከ አስር ፐርሰንት ድረስ ያለ የሰውነት ክብደት መቀነስ ይቻላል። በአቨሬጅ ነው የምናወራው። ሀያም ሀያ አምስት ፐርሰንት የሚቀንሱ ሰዎች አሉ፣ የአመጋገብ ስርዓታቸውና እንቅስቃሴያቸውን በመለወጥ ግን፣ በብዛት የምናየው በአቨሬጅ ከአምስት እስከ አስር ፐርሰንት ነው። አንዳንዴ አምስት እና አስር ፐርሰንት በቂ ሊሆን ይችላል። እንግዲህ መጀመሪያ ላይ ለመግለጽ እንዳሞከርኩት የሰውነት ክብደት መጠኑ ምን ያህል ነው ነው የምንለው ምሳሌ ለመስጠት ኖርማል የምንለው ጥሩ የተመጣጠን የሰውነት ክብደት የምንለው በቢኤምአይ ስንለካው ከአስራ ስምንት ነጥብ አምስት እስከ ሀያ አምስት ያለውን ነው። እንግዲህ ይሄ አንድ ሰው ከሀያ አምስት እስከ ሰላሳ ከሆነ ኦቨር ዌይት ነው የምንለው ከአማካይ የሰውነት ክብደት በላይ። አዎ አሁን እንግዲህ አንድ ሰው እዛ ውስጥ ከሆነ ከአምስት እስከ አስር ፐርሰንት በላይፍ ስታይል ቼንጅ አመጋገብ ስርዓት በመቀየር እንቅስቃሴን በማበርታት ወደሚፈልገው ሬንጅ መግባት ይችላል ማለት ነው። አንዳንዴ ደግሞ የሰውነት ክብደቱ ከሰላሳ በላይ ኢንጀነራል ኦቤሲቲ ወይም እጅግ ከፍተኛ ነው የምንለው እንግዲህ እሱ ራሱ የራሱ የሆነ መጠን አለው። አንድ ሁለት ሶስት ተብሎ ይከፈላል። ከሰላሳ እስከ ሰላሳ አምስት አንድ ይባላል። ከሰላሳ አምስት እስከ አርባ ሁለተኛው መጠን ነው። ከአርባ በላይ ደግሞ እጅግ በጣም ነው እሱ ደግሞ ሶስተኛው ክላስ ትሪ ኦቤሲቲ ይባላል። እንግዲህ እነዚህ የትኛው ላይ ነው አሁን እያየን ያለ ነው ምንድን ነው ህይወት በመቅለሉ እና አልትራ ፕሮሰስድ ፉድ በምንላቸው በጣም ፕሮሰስድ የሆኑ ምግቦች ከመብዛታቸው ጋር ተያይዞ ሰዎች ወደ ኦቤሲቲ እና ወደ ላይኛው የሰውነት ክብደት የማድላት ነገር አለ ስለዚህ ወደ ኖርማሉ ለመምጣት እጅግ ረሽም ጊዜ ይፈልጋል ከዛ ጋር ተያይዞ አይቻልም የሚለው አሁን እየጎላ መጥቷል ማለት ነው ስለዚህ መልሱ በቀላሉ ኦቤሲቲው ምን ያህል ነው ግሬዱ የት ጋ ነው የሚለውን አንደርስታንድ ማድረግ ያስፈልጋል እና አሁን ምሳሌ ለመስጠት መካከለኛ የምንለው ውስጥ ከሀያ አምስት እስከ ሰላሳ ቢኤምአይ ዌስት ሰርከምፍራንስንም እንደ መለኪያ እንወስዳለን። ለሴትና ለወንድ ይለያያል። ዌስት ሰርከምፍራንሱ የወገብ ልክ የወገብ ልኩ ማለት ነው። አዎ ወይም ደግሞ መጀመሪያ ላይ እንዳልኩት የባዲ ፋት ኢንዴክሱን ወይም የባዲ ፋቱን መጠን በሰውነት ዙሪያ ያለው የስም መጠን አዎ የእሱን ልኬታ አይተን እንግዲህ አሁን አቨሬጅ ነው ለአብዛኛው ሰው ዳታ አለን። በአብዛኛው ሰው ይሄን ያህል ነው የሚከሳው የሚል ሀሳብ ከያዝን አንድን ሰው ስናየው ያንን ግሬድ ካደረግን በኋላ በራስ በሚደረግ ጥረት ወደ ኖርማሉ መሄድ ይቻላል፣ ወይም ደግሞ ይሄ ደግሞ ትንሽም ቢሆን የመድኃኒት እርዳታ ይፈልጋል ወደሚለው ውሳኔ ውስጥ እንገባለን ማለት ነው። መልካም ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሕክምና ባለሙያ ከፍተኛ የሰውነት ክብደትና የሚያስከትላቸውን የጤና ጠንቆች አስመልክቶ ለተነሱ ጥያቄዎች ነበር ሙያዊ ማብራሪያ የሰጡን። ይህን ሁኔታ ለመቀልበስ እንደ አዲስ እየተወሰዱ ያሉ መድኃኒቶች ፋይዳና በአንጻሩም አሉታዊ ተጽዕኖ ካላቸው ያን የሚመለከቱ ጥያቄዎች ደግሞ በመጪው ሳምንት ፕሮግራማችን ይዘን እንመለሳለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ አሉላ ተራቤል ተካ እናመሰግናለን። አሁን የስፖርት ሰዓት ላይ እንገኛለን። ሀብታሙ ስዩም ኔዘርላንዳዊቷ ሲፋን ሐሰንና ቦትስዋናዊው ሌትሲሌ ቲቦጎ የዓመቱ ምርጥ አትሌቶች ክብር እንደተቀዳጁ ዓለም አቀፉ የአትሌቲክስ ተቋም ይፋ አድርጓል። ከአትሌቲክስ አፍቃሪያን በተሰባሰበው ድምፅ መሠረት አሸናፊ የሆኑት አትሌቶቹ ሞናኮ ላይ በተካሄደው ልዩ ሥነ ሥርዓት ለክብራቸው የተሰናዳውን ሽልማት ወስደዋል። ሲፋን ሐሰን ፓሪስ ላይ በሴቶች የማራቶን ውድድር አሸናፊ ከመሆኗ በተጨማሪ በ10 ሺህ እና 5000 ሜትሮች የነሐስ ሜዳሊያዎችን በማስመዝገብ በአንድ ኦሎምፒክ በመካከለኛ ርቀት ውድድርና በሁለት የረጅም ርቀት ውድድሮች ሜዳ ማዕከላዊዎችን ያገኘች ብቸኛዋ ሴት አትሌቱና በታሪክ ተመዝግባለች። ሌላኛው ለዚህ ክብር የበቃው ለሲላይቲ ቦጎ በበኩሉ በኦሎምፒክ የሁለት መቶ ሜትር አጭር ርቀት አሸናፊ በመሆን ሀገሩን ቦትስዋናን በታሪክ ለመጀመሪያ ጊዜ የወርቅ ሜዳሊያ መዝገብ ላይ እንድሰፍር አድርጓል። በዚህ የሽልማት ምሽት ላይ በሌሎች ሶስት ዘርፎች ስድስት አትሌቶች ሽልማት እንደተበረከተላቸው የዓለም አትሌቲክስ በኦፊሳላዊ ድረገጹ ላይ አስታውቋል። በዚህም መሠረት ኢትዮጵያዊ የኦሎምፒክ ማራቶን ውድድር አሸናፊ ታምራት ቱላ ከስታዲየም ውጪ በተደረጉ ውድድሮች ዘርፍ የዓመቱ ምርጥ ወንድ አትሌትን ክብር ሲላበስ፣ አትሌት ሲፋን ሐሰን በዘርፉ ሁለተኛውን ክብር ደርባለች። ስዊድናዊው የምርኩዝ ዝላይ ተወዳዳሪ ሞንዶ ዱፕላንቲስ እና ዩክሬናዊቷ የከፍታ ዝላይ አሸናፊ ያሮስላቭ ማሁቺኪ በሜዳ ላይ በሚደረጉ ስፖርት ዘርፎች ምርጥ ተብለው ተሸልመዋል። ኢትዮጵያዊቷ የ3000 ሜትር መሰናክል ውድድር ተወዳዳሪ ሲምቦ አለማየሁ እንዲሁም ጣሊያናዊው የከፍታ ዝላይ ተወዳዳሪ ማቲያስ ፋራላኒ ተስፋ የሚጣልባቸው የነገ ከዋክብት በሚል ሽልማት ተበርክቶላቸዋል። በዚህ ስነ ሥርዓት ላይ የዓለም ማራቶን ክብረ ወሰንን ጨብጠው የነበረውና በዚህ ዓመት መጀመሪያ ላይ በመኪና አደጋ ሕይወቱን ላጣው ኬንያዊው አ ኬልቪን ኪፕቶም የሕሊና ጸሎት ተደርገዋል። የሩሲያው መሪ ቭላዲሚር ፑቲን ሀገራቸው እንደምታሰናዳ ይፋ አድርገ የነበረው የወዳጅነት ጨዋታዎች የተሰኘውን ስፖርታዊ ክንውን እቅድ እንደሰረዙ ተሰምተዋል። በርካታ የስፖርት አይነቶችን ያካተተውን ክንውን እቅድ ዓለም አቀፉ የኦሎምፒክ ኮሚቴ ፍጹም ፖለቲካዊ እቅድ ሲል ማውገዙ ይታወሳል። ዩናይትድ ስቴትስ በ1980 የተከናወነውን የሞስኮ ኦሎምፒክ ላለመሳተፍ በወሰነች ማግስት ሩሲያ የሎስ አንጀለስ ኦሎምፒክን ለመገዳደር በ1984 ያቋቋመችውን አማራጭ ውድድር ዳግም ለማስጀመር ማቅዷን ባለፈው ዓመት አስ አስታውቀ ነበረ። ዓለም አቀፉ የኦሎምፒክ ኮሚቴ በመጋቢት ወር እንዳስታወቀው ሐሳቡ የኦሎምፒክ ቻርተርን የጣሰ ሲሆን አገራትም እንዳይሳተፉ አሳስበዋል። በኦፊሴላዊ ድረገጻቸው ላይ ታተመው የፑቲን ውሳኔ በፕሬዚደንቱ ልዩ ውሳኔ ጨዋታውን በተወሰነ ደረጃ የማዘጋጀቱን አድማጮችና ተመልካቾቻችን፣ የምሽቱን ዝግጅታችንን በዚሁ አጠናቀቅን። ከአቀናባሪ ኤልያስ አስማረ፣ ከዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሻወት ስምንሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ዳግም እንጠብቃችኋለን። ሰላም፣ በደህና አደሩ።